structure sentences katama hedu hedu weda katama hedu bet fallag bet fallag ganza ፈለግሽ ገንዘብ ፈለግሽ። ሰውዬ ሰውዬው መጥራት ፈለገ። ሰውዬው አባቱን መጥራት ፈለገ። ሴትዮ ሴትዮዋ አየች። ሴትዮዋ እናቷን አየች። ለከበደ ስኒ ቡና ቡን ሰጠን። ለከበደ አንድ ስኒ ቡና ሰጠን። ትምህርት ትምህርት ቤት ተማሪ ቤት ሄዳችሁ። እናንተ ወደ ትምህርት ቤት ሄዳችሁ። አዩ ተማሪዎች ምግብ ቤቱን አዩ። ሰብስቲቱሽን ኮረሌሽን ድሪልስ ወደ ከተማ ሄደ። እኔ ወደ ከተማ ሄድሁ። አንቺ ወደ ከተማ ሄድሽ። እኛ ወደ ከተማ ሄድን። እነሱ ወደ ከተማ ሄዱ። እርሷ ወደ ከተማ ሄደች። አንድ ስኒ ቡና ፈለገ። እርስዎ አንድ ስኒ ቡና ፈለጉ። እናንተ አንድ ስኒ ቡና ፈለጋችሁ። አንተ አንድ ስኒ ቡና ፈለግህ። እርሳቸው አንድ ስኒ ቡና ፈለጉ። መች መጣ? እኛ መች መጣን? እኔ መች መጣሁ? አንቺ መች መጣሽ? እርሷ መች መጣች? እነሱ መች መጡ? ቤቱን አየ። እናንተ ቤቱን አያችሁ። እርስዎ ቤቱን አዩ። አንተ ቤቱን አየህ። እርሳቸው ቤቱን አዩ። ምን አለ? እኔ ምን አልሁ? አንተ ምን አልህ? አንቺ ምን አልሽ? እርሷ ምን አለች? እነሱ ምን አሉ? ለማን ሰጠ? እርሶ ለማን ሰጡ? እናንተ ለማን ሰጣችሁ? አንተ ለማን ሰጠህ? እርሳቸው ለማን ሰጡ? ማንን አወቀ። እኔ ማንን አወቁ። እኛ ማንን አወቅ። አንተ ማንን አወቅ። እነሱ ማንን አወቁ። አንቺ ማንን አወቅሽ። መጽሐፉን ሰጠው። ለእኔ መጽሐፉን ሰጠኝ። ለርሰዋ መጽሐፉን ሰጠዋ። ለእነርሱ መጽሐፉን ሰጣቸው። ለእርሷ መጽሐፉን ሰጣት። ላንተ መጽሐፉን ሰጠህ። ለናንተ መጽሐፉን ሰጣችሁ። እርሳሱን አሳያት፣ ለእርሶ እርሳሱን አሳየው፣ ለእኔ እርሳሱን አሳየኝ፣ ለአንተ እርሳሱን አሳየህ፣ ለእኛ እርሳሱን አሳየን። ለነሱ እርሳሱን አሳያቸው። ላንቺ እርሳሱን አሳየሽ። ለእናንተ እርሳሱን አሳያችሁ። ወደ ጣቢያው ወሰደኝ አንተን ወደ ጣቢያው ወሰደህ። አንቺን ወደ ጣቢያው ወሰደሽ። እናንተን ወደ ጣቢያው ወሰዳችሁ። እኛን ወደ ጣቢያው ወሰደን። እነርሱን ወደ ጣቢያው ወሰዳቸው። እርሷን ወደ ጣቢያው ወሰዳት። እርሱን ወደ ጣቢያው ወሰደው።